የወባ መድኃኒትን ለኮቪድ-19 ሕክምና ማዋል ይቻላል፣ ምን ይቀርብናል? ይላሉ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ። የለም፣ ፍቱን ስለመሆኑ ማረጋገጫ የለንም የሚሉም አሉ፣ ከሕክምናውና ከምርምሩ ዓለም ቤተሰቦች መካከል ያሉ ክትባቱን ለማድረስ የሚማስኑ መድኃኒት ከባህላዊውም ከዘመናዊውም አድርገን እንቀምማለን የሚሉም ጥቂት አይደሉም። ኢትዮጵያን ጨምሮ ከሁሉም ወገኖች እየተነሳ ያለውን ንግግር ሰለሞን አባተ በተከታዩ ቅንብር አካቷል። ሰሞኑን በዋይት ሀውስና ከዚያ ውጭ ባሉ የሕክምናው ዓለም ሰዎች መካከል የተጋጋለ እሰጥ አገባና ምልልስ ደርቶ ሰንብቷል። ኮቪድ-19 ምንም ያስጨብጣል እስኪባል ከማህበራዊ መራራቅ አንስቶ ከተሞችንና ሀገርን ሙሉ በሙሉ እስከ መዝጋት እንቅስቃሴዎችን እስከ ማገድ የደረሱ እርምጃዎች ናቸው እየተወሰዱ ያሉት። ብዙዎች የአስቸኳይ ጊዜ ሁኔታዎችን ደንግገዋል። ብዙዎች የጦርነት ጊዜ አስተዳደር ስር እንዳሉ ተናግረዋል። ኮሮና ቫይረስ ግን በዓለሙ መንሰራፋቱን ቀጥሏል። ከዓለም የስርጭት ሰንጠረዥ መሪነቱ ሩብ የዓለም ተጋላጭና ታማሚ ሩብ ያህሉን ይዛለች። ስለዚህ ፕሬዚደንቷ ብርቱ ጭንቅ ላይ ናቸው። የተመረጡበትና የአሁኑን ቢሮአቸውን የያዙበት ቁጥር አንድ ግዴታና ተግባር አደጋ ላይ ነው፣ የአሜሪካውያንን ደህንነት ማረጋገጥ። ስለዚህ ጠቅላይ አዛዡ ኮቪድ-19ን ለመውጋት ያስችላል የሚባል ምንም መሳሪያ ለመጠቀም ዝግጁ ናቸውና ወባን ለማከም የሚውሉትን ሃይድሮክሲ ክሎሮኩዊንና ክሎሮኩዊንን አበርትተውና ደጋግመው ወደ ሜዳው እየገፉ ናቸው። በእርግጥ ደግሞ እነዚህ ጸረ ወባ መድኃኒቶች በአንዳንድ የኮቪድ-19 ህሙማን ላይ በጎ ውጤት አሳይተዋል እየተባለ ነው። አገልግሎት ላይ እንዲውሉም የምግብና የመድኃኒት ባለሥልጣኑ ኤፍዲኤ የአጭር ጊዜ ይለፍ እንደሰጠው ሳሊም ሰሎሞን ባጠናቀረችው ዘገባ ጠቅሳለች። በመሆኑም ሁለቱም መድኃኒቶች ለኮቪድ-19 ህክምና እንዲውሉ ወደ ሆስፒታሎች እየተላኩ ነው። ነገር ግን አንዳንድ ባለሙያዎች ሀሳቡ እምብዛም የጣማቸው አይመስልም። በተለይ ደግሞ ሃይድሮክሲ ክሎሮክዊን ከጸረ ተሐዋስያን መድኃኒት ጋር ፈረንሳይ ውስጥ እየተካሄደ ባለ ምርምር የተሰጣቸው የኮቪድ-19 ህሙማን ሲያገግሙ ታይተዋል መባሉ ፕሬዚደንቱን ያበረታታቸው ይመስላል። ለመድኃኒቶቹ ሙሉ ፈቃድ እንዲሰጥ ይፈልጋሉ። መድኃኒቱ አሁኑኑ እንዲደርስ እናደርጋለን። የምግብና መድኃኒት አስተዳደሩን በዚህ በኩል ትልቅ ተግባር ፈጽሟል፣ ፈተሻው አሳልፎ ብለዋል ፕሬዚደንቱ። እናም ኤፍዲኤ የአሁኑ ውሳኔ ላይ የደረሰው ወትሮ ረዥም ጊዜ ይፈጅ የነበረውን ሂደት በእጅጉ አፋጥኖ እንደሆነም ከአድናቆት ጋር ተናግረዋል። መድኃኒቱ በሐኪም ትእዛዝ እንዲሰጥ ይደረጋል። በዚህ ሃይድሮክሲክሎሮኪንን ወደ ኮቪድ-19 ሕክምና በመግፋቱ በኩል ትራምፕ ብቻቸውን አይደሉም። ቀድሞ የአርካንሳ ገዢ የነበሩትና በሙያቸውም ሐኪም የሆኑት ዶክተር ጄፍ ኮሊየርም መድኃኒቱ በእርግጥ እስከ ወዲያኛው ፈዋሽ ባይሆንም በጎ ምልክት ካሳዩ ጥቂት ተስፋዎች አንዱ በመሆኑ በሐኪም ትእዛዝ ቢሰጥ አይከፋም ባይ ናቸው። ገና ለገና ጤና አልተሰማኝም ብለህ ወደ መድኃኒት ቤት ዘው ብለህ የምትገዛው አይሆንም፣ ይላሉ ኮልየር። መቼ መሰጠት እንዳለበት በሐኪሙና በታካሚው መካከል ስምምነት ላይ መደረስ እንዳለበት ይመክራሉ። ለነገሩ አሁን ለጊዜው በድፍን ዓለም የእነዚህ የወባ መድኃኒቶች እጥረት አለና በተለይ ይህ ጭምጭምታ ከዋይት ሀውስ ከነፈሰ በኋላ በእጅ ያለው ሁሉ እጅግ ለጠናባቸው ልያዝ እንደሚገባ ዶክተር ኮልየር መክረዋል። በእርግጥ የፍቱንነቱ ነገር ገና ሊጠናና ሊፈተሽ ሊታይም የሚገባው ስለመሆኑ ዶክተር ኮልየርም አልካዱም ስ ብዙ መረጃ እና ብዙም ማስረጃ መሰብሰብ እንዳለበት ያምናሉ። ይህንን በመተማመን ለማረጋገጥ አንዳንድ ተስፋ ሰጥተው የተጨናገፉ ያልሰሩ ውጤቶችን ራሴ ታዝቢያለሁ ብለዋል። ለማንኛውም ግን ሀሳባቸውን በዘዬ ያስቀመጡ፣ ወደ ግንባር የምትወጣው ያለህን ጦር ይዘህ እንጂ እንዲኖርህ የምትመኘውን አይደለም። እየተፋለምክ ምልመላህን፣ ስልጠናህን ማጠናከርህን ትቀጥላለህ። አንድ ቻይና ውስጥ በመቶ የኮቪድ-19 ህሙማን ላይ በሃይድሮክሲክሎሮኩዊን የተደረገ ሕክምና ደግሞ ያለ ውጤት መምከኑን ሳሌም በዘገባዋ ጠቁማለች። ላለፉት ሰባ አመታት ያህል ወባን ለማከም ይውሉ የነበሩ መድኃኒቶች የየራሳቸው የጎን ጉዳቶችም እንዳሏቸው ተመዝግቧል። በመሆኑም የኤፍዲኤ የተፋጠነ ፍቃድ እንደሚያሳስባቸው እየተናገሩ ያሉ ባለሙያዎች አሉ። አፍሪካ ውስጥ የሚንቀሳቀሰው ሪዞልቭ ቱ ሴቭ ላይቭስ የሚባል በህብረተሰብ ጤና ላይ የሚሰራ ዓለም አቀፍ ድርጅት የወረርሽኝ መከላከያ ቡድን ዳይሬክተር ዶክተር ሳይረስ ሻህፓር ለቪኦኤ በሰጡት ቃል በአነስተኛ ጥናት የተገኘ ተስፋ ሰጪ ውጤት በተራዘመ ጊዜ በታካሚው ላይ ስለሚያስከትለው መዘዝ በቂ መረጃ አይሰጥም ብለዋል በአርባና በመቶ ሰው ላይ የተደረገን ሙከራ ተንተርሶ ሀሳብ መስጠት እንደሚከብድ ይናገራሉ ዶክተር ሻህባር የጎን ጉዳት መረጃን ለመሰብሰብ ይህ በቂ ቁጥር አይደለምና ሁሉንም የእድሜና የጾታ ቡድኖች አካቶ መድኃኒቱ በየሰዉ ላይ እንዴት እንደሚሰራ ለማወቅ በቂ አይደለም አሁን ለጊዜው ያ መረጃ የለንም ብለዋል ዳይሬክተሩ በዓለም ዙሪያ የተለያዩ መድኃኒቶች እየተሞከሩ መሆናቸውንና የአሁኑ መድኃኒት ፍቱንነትና ደህንነት መረጃም በያዝነው ወር መጨረሻ አካባቢ ሊታወቅ እንደሚችል ዶክተር ሻህፓር ተናግረዋል። ከዚህ ሀሳባቸው ጋር ግን ሻህፓር አንድ ብርቱ ስጋት አላቸው። መድኃኒቱ ወባን ለማከም እየዋለና የተጨበጠም ውጤት እየሰጠ ብዙ ህይወቶችንም እያተረፈ ካለባቸው የአፍሪካ መድኃኒት ቤቶችና የጤና ተቋማት አሟጦ ወደ ሌሎች አካባቢዎች በመውሰድ ሌላ አሳዛኝ ሰብአዊ አደጋ መትከል እንዳይመጣ። ኮቪድ-19 አደጋ፣ መድኃኒቶች፣ ክትባቶች፣ ሳይንስና ፖለቲካ ይቀጥላል።